ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት ሰላሳ ደቂቃዎች አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። በዛሬው የጋቢና ጉዞ በደረሰባቸው ጉዳት ምክንያት ወደ ተለመደው ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅግጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል። የሰው ልጅ የውል ረሀብ እንችላለን። እኛ ረሀብ እንችላለን። መብት ፍትህ ፍትህ ብቻ ነው ያጣነው ነው ፍትህ ነው ያጣነው። እኛ አይዞቹ ያለን የመንግስት አካል አንድ የለም። በሌላ ዜና 15 አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ዝርዝሩን ይዘናል። በሌላ ዜና ደግሞ የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልኡካን እንደሚያሰማራ ና ጽሕፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንን ተስማምተናል የኦሮሞ ነፃነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ ለዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም አቶ ዳውድ ብሳ በአስመራ የተደረሰውን ስምምነት ያብራሩበት ና የሰማ ነው የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ ለዴሞክራሲ ሂደት ከፍተኛ ሚና ይኖረዋል ብለዋል በኦነግ ና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆኗል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የደቡብ ሱዳን ፕሬዚዳንት ሳልቫኪር ለተቀናቃኛቸው ለሪያክ ማሻር እና ሌሎች አማጽያን አጠቃላይ ምህረት ሰጡ። የምህረት አዋጁ ዛሬ ሐሙስ ነው በመንግስቱ ሬዲዮ ይፋ የተደረገው የምህረት አዋጁም ሚስተር ኪር እና ሚስተር ማሻር ሱዳን ዋና ከተማ ካርቱም ውስጥ የስልጣን መጋራት ስምምነት ከፈረሙ ከሶስት ቀናት በኋላ ትናንት ተግባራዊ መሆኑን ዜናው አመልክቷል። ሁለቱ ወገኖች በተፈራረሙት ውል መሰረት ማሻር በስደት ከሚኖሩባት ከደቡብ አፍሪካ ወደ ሀገራቸው ይመለሱና ከአምስቱ የሀገሪቱ ምክትል ፕሬዚዳንቶች አንዱ ይሆናሉ። የዴሞክራሲያዊት ኮንጎ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ እንደገና ላለመወዳደር መወሰናቸውን ዩናይትድ ስቴትስ በደስታ ተቀብላለች። ገዢው ፓርቲ አለች። ዩናይትድ ስቴትስ የኮንጎ ገዢ ፓርቲ ካቢላን ሳይሆን ሌላ ሰው በእጩነት ለማቅረብ መወሰኑ የሀገሪቱን ዴሞክራሲ ወደፊት የሚያራምድ ትልቅ ውሳኔ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖርት ባወጡት መግለጫ ሚስተር ካቢላ የኮንጎውን ህገ መንግስትና አውሮፓውያን አቆጣጠር በ2016 ዓ ም የተደረሰውን ስምምነት ለማክበር ዝግጁ መሆናቸውን የሚያሳይ እርምጃ በመሆኑ አበረታች ሆኖ አግኝተነዋል ብለዋል። አክለውም የኮንጎ ህዝብ ጥቃት ይደርስብናል ብሎ ሳይሸማቀቅ ሀሳቡን በነጻነት መግለጽ አለበትም ብለዋል። የኮንጎ የምርጫ ኮሚሽንና ባለስልጣናቱ በመጪው ታህሳስ 23 የሚካሄደው ምርጫ ተአማኒ እንዲሆን አስፈላጊውን እርምጃ ሁሉ እንዲወስዱ እናሳስባለንም ብለዋል። በስተ መጨረሻ እስራኤል ሌሊቱን በጋዛ ሰርጥ የአየር ድብደባ አካሄዳለች። የፍልስጤማውያን ታጣቂዎች በበኩላቸው ወደ እስራኤል ግዛቶች ሮኬቶችን ተኩሰዋል። በሁኔታው የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ልዩ ልዑክ ስጋታቸውን ገልጸዋል። የመንግስታቱ ድርጅት የመካከለኛው ምስራቅ የሰላም ሂደት አስተባባሪ ኒኮላይ ሚሌደኖቭ እስካሁን እየተጋጋለ ያለውን ሁኔታ መቆጣጠር ካልተቻለ አጠቃላዩን ህዝብ ለከባድ ጉዳት የሚያጋልጥ ደረጃ ላይ ሊደርስ ይችላል ሲሉ አስጠንቅቀዋል። አድማጮች ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቀዳሚው ዘገባችን ወደ ሶማሌ ክልል የሚወስደን ይሆናል። በደረሰባቸው ጉዳት ምክንያት ወደ ተለመደ ሕይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅጅጋ ከተማ ነዋሪዎች መንግስት ችግራቸው እንዲመለከትላቸው ጠይቀዋል። በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የኢትዮጵያ መከላከያ መስሪያ ቤት በበኩሉ የሚታዩ መሻሻሎች መኖራቸውን ጠቁሟል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። ጅጅጋ በሰሞኑ ብጥብጥ የደረሰውን ጉዳት እያብላላች ቀጣይ ሁኔታዎችን እያሰበች ነው። እንደገና በሁለት እግር መቆም ግን በተለይ የብጥብጡ ሰለባ ለሆኑት አስቸጋሪ ሆኗል። ከቅዱስ ሚካኤል ቤተ ክርስቲያን መጠለያ ወደ ቤታቸው ተመልሰውና ከበራፎቻቸው ሰብሰብ ብለው የደወሉልን ነዋሪዎች ይህንኑን ያንጸባረቁት። ባለትዳርና የአንድ ልጅ አባት መሆኑን የገለጸው ሶስት ባጃዥ ተሽከርካሪዎች የተወሰዱበት የመጀመሪያ ደዋይ አስተያየቱን ይቀጥላል አካባቢያችን ገብተናል። የተወሰነ ወደ መኖሪያ ቤታቻችሁ መኖሪያ ቤት በለው በቃ እሺ የሌለው መኖሪያ ቤት ማለት ነው። መኝታ ፍራሽ የሌለው ክብሪት አልተውሉኝም። ለኔ የስራ መንቀሳቀሻ ይኔ ሶስት ባጃጅ ነበረኝ። ከሶስቱ አንዱ እንኳን አልተረፈልኝም። ጅጅጋ ውስጥ አብዛኛው አበሻው ማህበረሰብ የሚኖረው በግል ኑሮ ነው። የመንግስት ስራ ላይ የተሳተፈ በጣም ጥዳት ምናምን ተላላኪ ምናምን እንጂ የለም። አንዳንድ ነው ያለው፣ እንደዚህ አይነት የመንግስት ስራ ላይ ከመቶ ዘጠና አምስት ፐርሰንቱ የግል ሰራተኛ የራሱን ድርጅት የሚያንቀሳቅስ ነው። ያ ሁላ ህዝብ አሁን ያለው ንብረትና የግል ነገሩ ተዘርፎበት ይኸው ቁጭ ብሎ ተሰልፎ ሜዳ ላይ ምንድን ነው መፍትሄው? አሁን ህዝቡ ቁጭ ብሎ ስለ አሁን ያው አሁን ዛሬ አዲስ የሆነ ነገር ቢኖር ምንድን ነው አበሻው ህዝብ እየጎረፈ ወደ አረብ እየሄደ ነው፣ እየተሰደደ ነው። ልጅና ሚስት ያለው ልጅና ሚስቱን እየላከ ነው። ወንድ ወንዶቹ አትሄዱ እያልን ነው እኛ ደግሞ፣ ምክንያቱም ተወልደን ያደግንበት ሀገር ላይ ወዴ ነው የምንሰደደው? መሰረጃም የሌለን ሰዎች ነን። ስለዚህ የመንግስት አካል የሆነ መፍትሄ ያደርግልን። ቁጭ ብለን እኛ እህል እህል ምን ያደርግልናል? እኛ የሰው ልጅ ውል ረሀብን ይችላል እኮ እኛ ረሀብ እንችላለን። መብት ፍት ፍትህ ብቻ ነው ያጣነው፣ ፍትህን ያጣነው እኛ አይዞቹ ያለት የመንግስት አካል አንድ የለም። ሌላው የጅጅጋ ከተማ ነዋሪም እንደዚሁ የደረሰባቸው ችግር በቂ ትኩረት እንዳልተሰጠውና ግራ መጋባታቸውን ተናግሯል። እዚያው ከተማ ውስጥ በቃ ምንም ነገር የለም። መንግስት ምንም አይነት የሚወስደው ምንም መረጃ የለም። በቃ ምንም እየገባ አለም። የሚበላም የለም የሚጠጣም ነገር የለም። ቀይ መስቀልም ሰጥቶናል ቀይ መስቀል ግን ለስንቱ ነው የሚበቃው ከተማው በሙሉ ታውቃለህ ምንም ነገር የለም ማለት ይቻላል ወድሟል ሁሉ ነገር የለም ሱቆች ዛሬ ክፍት ናቸው መከፈት ጀመሩ ሱቆች አረ ምን ይጀምራሉ ሱቆቹ በሙሉ ባዶ ናቸው የመንግስት መስሪያ ቤቶች ድርጅቶች ስራ ጀምረዋል ምንም የጀመረ ነገር የለም ባንክም የጀመረ ነገር የለም ገና ገና ማለት ነው ግራ ተጋብተናል በነገራችን ላይ ህዝቡም እየወጣ ነው እኛም ራሱ አሁን ምንም ተስፋችን እየተሟጠጠብን ዛሬም እንቅስቃሴዎች እንደቆሙ ነው እያልከኝ ነው ጅጅጋ ውስጥ ግን የንግድ ማዕከላት የሉም፣ ባንክ የለም። ታውቃለህ ምንም አይነት በቃ ህዝቡንም እያስፈራሩ ነው። ህዝቡ ፈርቶ እየወጣ ነው። በቃ ተስፋ አጣ። ምንም ተስፋ የለንም። መከላከያ ገብቷል፣ ሰላም ነን። ግን ከዚህ በኋላ ያለው ነገር ግን ያስፈራል። ታውቃለህ የኢትዮጵያ የመከላከያ ሚኒስቴር በበኩሉ በጅጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን አስታውቋል። የሚታዩ መሻሻሎች መኖራቸውንም ነው የሚኒስቴሩ ቃል አቀባይ ሜጀር ጄኔራል መሀመድ ተሰማ ለሀገር ውስጥ የመገናኛ ብዙኃን የገለጹት። በድግድጋ በዋና ዋና መስመሮች አካባቢ አልፎ አልፎ ባጃጆችም መንቀሳቀስ የጀመሩበት እና መስመር ላይ ያሉ ሱቆችም መከፈት ጀምረዋል። ሌሎች የመንግስትና የህብረተሰቡ የሚጠቀሙባቸው ማህበራዊ ተቋማትም እንዲከፈቱ በየደረጃው ባለ መንግስት አካል ጥረቶች እየተደረገ ያለበት ሁኔታ ነው ያለው ስለዚህ ይህንን አጠናክሮ በመቀጠል ህዝቡ የህክምና የምግብ አቅርቦት እና ሌሎች የትራንስፖርት እንቅስቃሴዎች ወደ መደበኛ ንቱ እንዲገባ በጣም ምቹ ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን ደግሞ እነዚህ ተቋሞችም ወደ ህዝብ እየገቡ ስራ እንዲሰሩ ግፊት እየተደረገ ያለበት ሁኔታ ነው የሚገኘው። ከጂጂጋ በተጨማሪ በደገሀቡር፣ በቀብሪ ዳህር እና በሌሎችም የሶማሌ ክልል አካባቢዎች የመከላከያ ሰራዊት መግባቱን የገለጹት ቃል አቀባዩ የማረጋጋት ስራ እየሰራ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አስራ አምስት አባላት ያሉት የዳያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጽዮን ግርማ ዝርዝር አላት። የጽህፈት ቤቱ ኃላፊ አቶ ፍጹም አረጋ የአባላቱን ስም ዝርዝር ይፋ ከሚያደርገው ደብዳቤ ጋር አያይዘው በዛሬው ዕለት በትዊተር ገጻቸው ላይ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ ለትረስት ፈንዱ አማካሪ ምክር ቤት የተካተቱት ግለሰቦችና ቡድኖች ላሳዩ ተነሳሽነት ምስጋና አቅርበው ኃላፊነታቸውን እንዲወጡም ጠይቀዋል ብለዋል የምክር ቤቱ ሰብሳቢ ሆነው የተሰየሙት በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲዶ የፖለቲካል ሳይንስ መምህርና የህግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ሲሆኑ የተለያዩ ከፍተኛ ባለሙያዎች እና የመብት አራማጆች በስብጥር የተካተቱበት ስብስብ ነው ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት በ በሁለት ሺ አስራ አንድ ዓመተ ምህረት የበጀት ዓመት ለምክር ቤቱ አቅርበው ሰነዱን በጸደቁበት ወቅት የትረስት ፈንዱን ሀሳብ ይፋ ማድረጋቸው ይታወሳል። የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ፈንድ የሚል ስያሜ የሰጡት ትረስት ፈንድ በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሰበሰብ የድጋፍ ገንዘብ ነው። ዛሬ አቶ ፍጹም አረጋ ስም ዝርዝሩን ይፋ አድርጎ ባያያዙት ወረቀት ላይም ይህ የትረስት ፈንድ ከውጭ ከሚገኙ የዲያስፖራ አባላት የተሰበሰበው ገንዘብ በኢትዮጵያ የሚገኙ ማህበረሰቦችን ሕይወት ይቀይርበታል ተብሏል። ጠቅላይ ሚኒስትሩ ይህንን ሀሳባቸውን ይፋ ባደረጉበት ወቅትም በውጭ የሚኖሩ ኢትዮጵያውያን አንድ ዶላር ከአንድ ማኪያቶ ላይ እንዲለግሱ ጠይቀው ነበር። አንድ ማኪያቶ በ ምዕራቡ ዓለም ሶስት ብር እስከ አራት ብር አምስት ብር ሊሆን ይችላል። በዶላር ዲያስፖራና የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር ሰላሳ ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት ጌት አይገባም። የራሱ ቦርድ ይቋቋምለታል። በወር ሰላሳ ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት፣ በአምቡላንስ ምክንያት የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስንት ሰጥቶት ለምሳሌ አቅሎ ለማየት ሃይስኩል ከሆነ ማስፋት የፈለጉት በአንድ ሚሊየን ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይስኩል ይሰራል ማለት ነው። በወር 30 በአመት አብዙት በሁለት አመት የሃይስኩል ፍላጎታችንን ዲያስፖራ መለስ ይችላል። እራሱም እየሰራ ሀገሩን እየጠቀመ ይህንን በማድረግ ዲያስፖራዎች ለአንድ አመት፣ ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። በዛሬው የአቶ ፍጹም አረጋ የትዊተር ገጽ ላይ ኢትዮጵያውያኑና ትውልደ ኢትዮጵያውያኑ በዚህ የጠቅላይ ሚኒስትሩ ሀሳብ በመስማማታቸውና ከፍተኛ ተቀባይነት በማግኘቱም ስራውን ለመጀመር ነው። አስራ አምስት አባላት ያሉት ምክር ቤቱ የተቋቋመው በተባበሩት መንግስታት ድርጅት የልማት መርሃ ግብር፣ በዓለም ባንክ፣ በታዋቂ ዩኒቨርሲቲዎች ተመራማሪዎችና ፕሮፌሰሮች፣ ዝነኛ በሆኑ ዓለም አቀፍ ተቋማት የሚሰሩ ትውልደ ኢትዮጵያውያንና ኢትዮጵያውያን በአስራ አምስቱ አባላት ውስጥ ተካተዋል። በተጨማሪም የምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያምን ጨምሮ ከዚህ ቀደም የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል አርቲስት አማኝ በየነና አቶ ኦባንግ ሜቶም ተካተውበታል። አድማጮች በዚህ ጉዳይ ላይ ሰፋ ያለና ዘርዘር ያለ ማብራሪያን ለማግኘት ከኢትዮጵያ መንግስትም ሆነ ከተወከሉት የዲያስፖራ አባላት ያደረግነው ጥረት ስልካቸው ባለመነሳቱ ሊሳካልን ሳይችል ቀርቷል። እንዳገኘ ናቸው። ይህ ምን ማለት ነው የሚለውን ዝርዝር ማብራሪያ ጠይቀን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ውስጥ ወደ አዲስ አበባ ልዑካን እንደሚያሰማራ እና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻ አውጪ ግንባር ጋር በአስመራ የደረሰን ስምምነት ዝርዝር ሄኖክ ሰማግዜር በ ተከታዩ ዘገባ ያብራራል። መሰረቱን በውጭ ሀገር በተለይ በኤርትራ አድርጎ በኢትዮጵያ ውስጥ በድብቅ ይንቀሳቀስ የነበረውና በኢትዮጵያ የህዝብ ተወካዮች ምክር ቤት አሸባሪ ድርጅት ተብሎ ተሰይሞ የነበረው ኦነግ የኢትዮጵያ የፖለቲካና ዲሞክራሲያዊ አስተዳደር ተፎካካሪ አካል ሊሆን ተስማምቷል። በአቶ ዳውድ ኢብሳ የሚመራው ኦነግ በአስመራ ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁና ከኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር የደረሰውን ስምምነት ከአስመራ አቶ ዳውድ አብራርተዋል። የደረስንበት ስምምነት አንደኛ ለሀያ ሰባት ዓመት ጦርነት ነው ሲካሄድ የነበረው ውጊያ ነው ግጭት ነው። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ከዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም ከዚህም አያይዞ ለብቻ ይሄ ከኢትዮጵያ መንግስት ጋር የተስማማ ነው ከዚህ አያይዞ ደግሞ የስርአት ጉዳይ ነው የሚያያዘው ማለት ነው ይህንን ለወደፊት በስምምነት ላይ ደርሰናል በአጠቃላይ ግን ለወደፊት ትንሽ ጥናት አድርጎ በጣም በሰል ባለ እንትን እንዴት እንደሚከናወን የጋራ ኮሚቴ ለማቋቋም በዚህ ላይ ተስማምተናል። ሶስተኛ እና ከዚህ ለየት ያለ ከአቶ ለማ መገርሳ ጋር እንደ ኦሮሚያ ፕሬዚደንትነት ደግሞ ኦሮሚያ ውስጥ ያለውን የፖለቲካ እንቅስቃሴ የኦሮሞ ድርጅቶች የወደፊት ስነ ስርዓት የፖለቲካ እንቅስቃሴ ስነ ስርዓት መሆን እንዳለበት ሙሉ በሙሉ ስምምነት ላይ ደርሰናል። በተለይም በስነ ስርዓት የፖለቲካ ድርጅቶችና የፖለቲካ ቡድኖች እንዴት ነው የሚንቀሳቀሱ የኦሮሞ ነጻነት ግንባር ጨምሮ ኦፒዲኦ፣ ሌሎችም ይሄ ስነ ስርዓት ባለው መልክ እና ህዝቡን ከባሳተፈ መልክና በጣም ስርዓት ባለው መልክ እንዲሆን ይወርድ። ከዚህ በፊት የነበሩ ፖለቲካ ድርጅቶች መሀል የነበረው ስነ ስርዓት የለቀቀ ሽኩቻ እንዳይኖር ይህንን የሚቆጣጠር በመንግስትም ህግ እንደዚሁም ደግሞ በኦሮሞ ባህል ሰፉ በሚሉት በዚህ ተወስኖ በዚህ እንትኑ አጥሩ ውስጥ እንዲንቀሳቀሱ በዚህ ላይ ለመስራት አንድ ላይ ለመስራት ተስማምተናል። ይሄ ደግሞ ለሌሎች ኢትዮጵያ ውስጥ ላሉት ህዝቦችም በጣም ጠቃሚ ነገር የሚሆን እና መሰረት የሚሆን ነው ብለን ነው የተስማማነው። ይህንንም በስፋት ተወያይተናል ከአቶ ለማ መገርሳ ጋር የኦነግ ስራ አስፈጻሚ ኮሚቴ በሚቀጥሉት ሶስትና አራት ቀናት ውስጥ ወደ ኢትዮጵያ በመግባት ጽፈት ቤት እንደሚመሰረትና ለቀጣይ ሰላማዊ የፖለቲካ እንቅስቃሴ የሚያዘጋጁ ስራዎችን እንደሚሰራ ነው አቶ ዳውድ ኢብሳ ለአሜሪካ ድምፅ ያብራሩት። የኦሮሚያ ክልላዊ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ በኢትዮጵያ ለተያዘው ሁሉን አሳታፊ የፖለቲካና አስተዳደራዊ ማሻሻያ አጋዥ እንደሚሆን ተናግረዋል። ለረዥም ጊዜ ለብዙ ዓመታት የነበረው ጦርነት በመሬት ላይ የሚሆን በሰዎች አይምሮ ውስጥ የጠላትነት አታያይም ፈጥሮ ብዙ ጉዳቶች ደርሷል። ስለዚህ በዚህ ስምምነት በመጀመሪያ ኦነግ በኦሮሚያ ጉዳይ በኢትዮጵያ ጉዳይ ከመንግስት ጋር በሰላማዊ መንገድ መስራት እንደሚችል የሚያደርግ ስምምነት ነው። በሁለተኛ ደረጃ ደግሞ እስካሁን ድረስ በኦኔግ እና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆነዋል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። በሶስተኛ ደረጃ አንዳንድ ጉዳዮች በሂደት የሚታዩ ጉዳዮችን ውይይት ለማድረግ ደግሞ ከሁለቱም ከመንግስትና ከኦኔግ የተውጣጡ አባላትን የያዘ አንድ ኮሚቴ በአጭር ጊዜ ውስጥ እንዲቋቋምና አስፈላጊ የሆኑ ጉዳዮችን ለመወያየት የሚያስድ ይሆናል ማለት ነው። በአጠቃላይ ለሀገር መረጋጋት እንደዚሁም ደግሞ በቀጥታ በቅርብ በኦሮሚያ የታዩ የጸጥታ ችግሮችም እንዳሉ ይታወቃል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም በኦነግ ታጣቂዎች የተከሰቱ የጸጥታ ችግሮችን ሲገልጹ ነበረ። በቀጥታ በኦሮሚያ ጸጥታ ላይ በአሁኑ ወቅት ምን አይነት እፎይታስ ይፈጥራል? በአጠቃላይ ደግሞ የኦነግ ሰራዊት በሀገር ውስጥም እንዳለ በውጭ ሀገርም እንዳለ ነው የተናገሩት። አቶ ዳውድ ኢብሳና የሰራዊት ውስጥ ወደፊት እጣፈንታ ምን ይሆናል? እንግዲህ የዚህ ስምምነት ሚና በተለይ በኦሮሚያ ጸጥታ፣ በአጠቃላይ በሀገር ጸጥታ ላይ ግልጽ ነው። ከዚህ በፊት በተለይ ኦኔግ የሽብርተኛ ድርጅት ተብሎ ከተፈረጀ ጊዜ ወዲህ በኦሮሚያ ውስጥ የገዢው ፓርቲ የኦህዴድ አባላትን ጭምር በኦኔድ ስም ሲሸማቀቁ እንደነበረ ምሁራኖቻችን፣ በዩኒቨርሲቲ ተማሪዎቻችንም እንዲሁ ደግሞ ወጣቶቻችን፣ በንግድ ላይ የተሰማሩትም በተለያዩ ጊዜያት የኦኔድን ስም እንደ በትር በመጠቀም የተሻለ የተሳትፎ ለማድረግ የምንቀሳቀሱትን እንኳን ለማሸማቀቅ የሚደረግ ሁኔታ ነበረ። ይሄ ሁሉ የሚያበቃበት ስምምነት ነው። ምክንያቱም አሁን በኋላ በኦኔግ ውስጥ ተሳትፎ ያላቸውም ይሁን የሌላቸው ሰዎችም በኦኔግ ስም የመክሰስ ሁኔታዎች አሉ። በጣም የስንፍና ስራ ሰራ የነበረው በዚህ ስም ስለሆነ ይሄ ትልቅ ሚና ይጫወታል ብለን ነው የምናየው። በተለይም ደግሞ በኦሮሚያ ውስጥም አንዱ የኦኔግ ደጋፊ እንደሆነ የኦኔግ አባል እንደሆነ ራሱን የሚያይበት እና ከዛ ውጪ የሆኑ ለምሳሌ በሆዴድ ውስጥ ያሉትም የሚገልጹበት ሁኔታ ጥሩ እንዳልነበረ እርስ በርስ መቀባበል እንዳልነበረ ይታወቃል። ይህ ሁሉ ቀርቶ ለኦሮሞ ሕዝብ የሚታገሉት ሁሉ ለኦሮሚያ እንዲሁም ደግሞ ለኢትዮጵያ ሕዝብ እኩልነት፣ ነጻነትና ዲሞክራሲ የሚታገሉት በየትኛው ፓርቲ ይሁን የህዝብ ጥቅም የበላይነት እንዲከበር አድርጎ አንድነታቸውን ስለሚያጠናክሩ ይሄ ትልቅ ድል ነው ብለን ነው የምናየው ማለት ነው። የኦሮሞ ነጻነት ግንባር ለሶስት አስር ዓመታት የሚጠጋ ጊዜ የኦሮሞ ህዝብን የራስ ጣፋንታ በውሳኔ ህዝብ ተግባራዊ ለማድረግ የወጠነው ርዮት ስር የትጥቅ ትግል ሲያካሂድ ቆይቷል። ድርጅቱ በኢትዮጵያ ውስጥ ሰላማዊ የፖለቲካ ተሳትፎውን ሲያደርግ ታዲያ ይህንን ርዮቱን እንደዚሁም የፖለቲካ መርሃ ግብሩን እንዴት ያካሂዳል ብዬ አቶ ዳውድ ኢብሳን ጠይቄያቸው ነበር። የኦሮሞ ነጻነት ግንባር ያው የኦሮሞን ህዝብ የራስን ዕድል በራስ የመውሰድ መብት ይዘው ነው የሚንቀሳቀሰው። ብዙዎች የመገንጠል ይሉታል፣ እኛ የነጻነት ጥያቄ እንላለን። ይሄ ነው አግባብ ያለው ብለን ነው የምናምነው። ይሄ በሕገ መንግስቱ ውስጥም የተፈቀደ ነው። ልዩነቱ ይህንን ይዘን እንዳንንቀሳቀስ ከዚህ በፊት ገዳ ተደርጎብን ጦርነት መደረጉ ነው እንጂ ህገ መንግስቱ ውስጥ አለ። በሰላም ተንቀሳቅሶ ማንኛውም ቡድን የፈለገውን ጥያቄ ወስዶ ይንቀሳቀሳል። የዲሞክራሲ አግባብም ይህንን ነው የሚፈቅደው። የሀገሪቱ ህገ መንግስትም ይህንን ነው የሚፈቅደው። ይሄ እንዴት ይሆናል? የኦሮሞ ህዝቡ ጥያቄ ነው። ከኦሮሞ ህዝቡ ጋር ተማክረን ደግሞ እንዴት ወደፊት እንደሚችል ይሄ የወደፊት የፖለቲካው ዳይናሚክ ይሆናል ማለት ነው። በኦሮሚያ ውስጥ የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በኢትዮጵያ የዴሞክራሲ ግንባታ ላይ ህዝቦች መሪዎቻቸውንና የወደፊት ኑሯቸውን በመረጃ ተመርኩዘው የሚመርጡበት ስርዓትና ተቋማት የመገንባት ጉዳይ ቀዳሚ እንደሚሆን አብራርተዋል። የፓርቲዎች የበላይነት አይደለም፣ የአመራር ወይ ደግሞ የፖለቲካ መሪዎች የበላይነት ሳይሆን የኦሮሞ ህዝብ የበላይነት የእነሱ ድምፅ የምሰማበት የዜጎቻችን፣ በአጠቃላይ የኢትዮጵያውያን ድምፅ የበላይነት የሚያገኝበት ሁኔታ እንዲፈጠር ነው የምፈለገው እና የኦሮሞ ህዝብ በምርጫ ማን እንደሚመራው በሚወስንበት ጊዜ ሌላውም በሂደት መፍትሄ የሚያገኝ ይሆናል እና የህዝብ ድምፅ የበላይነት በሚያገኝበት ጊዜ፣ ትክክለኛ ዲሞክራሲ በሚሰፍንበት ጊዜ እውነተኛ ዲሞክራሲ የሚዲያ ነጻነትና የሚዲያ ነጻነት በምንልበት ጊዜ ደግሞ የገጠሩም ህዝብ የከተማውም ህዝብ ትክክለኛ መረጃ ስሜትን የሚቀሰቀስ ሳይሆን አንዱን እንደ መልአክ የምስል አንዱን ደግሞ እንደ ሰይጣን የምስልና ህዝብን የሚያደናግር መረጃ ሳይሆን ትክክለኛ መረጃ ህዝብ አመዛዝኖ እውነታውን አውቆ የሚጠቅመውን የሚመራውን መሪ በሚመርጥበት ጊዜ አሁን የምነሱ ጥያቄዎች ሁሉ መልስ ያገኛሉ ብለን ነው የምንጠብቀው። የኦሮሞ ነጻ አውጪ ግንባር ሰራዊት የተኩስ አቁም ስምምነቱን አስመልክቶ በተለይ ወታደራዊ መሪዎች ተወያይተዋል። የወደፊት ሚናቸውና ጣፋንታቸውስ ምን ይሆናል ለሚለው ጥያቄ በሂደት የሚመለሱ በርካታ ጥያቄዎች እንዳሉ ነው ከሁለቱ ወገኖች የተሰነዘረው። አሁን የተኩስ አቁም ስምምነቱን አስመልክቶ መረጃና ትዕዛዙ ከድርጅቱ ተላልፏል ብለዋል አቶ ዳዊድ ይብሳ። በኦሮሚያ በቅርብ ጊዜያት የታዩ የጸጥታ እክሎችን አስመልክቶም እንዲህ ብለዋል። ከኦሮሞ ሰራዊት በየቦታው ያለው በደቡብ አለ፣ በምዕራብ አለ፣ እንደዚሁም ኦሮሚያ ውስጥ በተለያዩ አካባቢዎች በዩኒት ቢሮ ዩኒት አለ። ይሄ የሰራዊቱ አዛዦች ይሄንን ፕሮሰስ አካሄድ ከመንግስት ጋር እናደርግ በየጊዜው መግለጫ ያገኛል። ሆኖም ግን ሰራዊት ሰራዊት ነው። በትዕዛዝ ውስጥ ያለው በድርጅቱ ትዕዛዝ ስር ይህን ይሄ በእኛ እና በእነሱ መሀል ያለ ቋሚ ግንኙነት ነው። ድርጅቱ ትዕዛዝ ውስጥ ነው ያሉት። ይሄ መግለጫ ከወጣ በኋላ ትዕዛዙ በነሱ ሙሉ በሙሉ ይከበራል። ይህምን እናረጋግጣለን። ከመንግስቱ ጋር የነበረ ግጭት የታወቀ ነው። ሲደረግ የነበረ ነው። አላስፈላጊ ነበር። እኛም የተኩስ ማቆም ጥሪ አድርገናል። የሆነ ሆኖ አንዳንድ ግጭቶች ተደርገዋል። ያ ግጭት ከአሁን በኋላ በእኛ በኩል የለም። በጣም ነው የማመሰግነው አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር አመራር አባል ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። አይነ አመሰግናለሁ በጣም

Bir ban ban ban ban ban ban ban when still wuzz -wuzz i still was over i got ዚህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪዮ አማሪክ ላይ በትዊተር እንደዚህ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማ እና ሄኖክ ሰማግዘርነን። ዝግጅታችን በቴክኒክ የመራው ሞክቢል ያበሮ ነው። ጉዟችሁ የሰመሪውን እያልን በዚህ ሙዚቃ እንሰናበታለን። መልካም ምሽት።

kun raadiyoo sagalee ameerikaati raadiyoon sagalee ameerikaa wixataa hanga jimaataatti galgala keessaa sa'a lamaaf walakkaa jalqabee hanga sa'a sadiitti meetirbaandii